ጋዜጠኞችን በማሰር ቻይና በዓለም አንደኛ ሀገር መሆኗን ዓለም አቀፉ የጋዜጠኞች ደህንነት ተሟጋች ቡድን ሲፒጂ አስታውቀዋል። ቡድኑ ዛሬ ባወጣው ሪፖርት በዓለም ዙሪያ የጋዜጠኞች እስራት በመጠኑ መቀነሱንም አክለው አመልክተዋል። ዝርዝሩን ትዝታ በላቸው ታቀርበዋለች። በዓለም አቀፉ የፕሬስ ነጻነት ተሟጋች ቡድን ሪፖርት መሰረት በዓለም ዙሪያ ጋዜጠኞችን በማሰር ቻይናና ግብፅ አቻ የላቸውም። ቻይና እንደውም ዘንድሮ 49 ጋዜጠኞችን አስራ ባለፈው አመት ይዛው የነበረውን የቀዳሚነት ቦታ በድጋሚ ተቆጣጥራ ባሰረቻቸው ጋዜጠኞች ቁጥርም የራሷን የአምና ሬከርድ ሰብራለች ይላል ሲፒጄ። ሁለቱ ሀገሮች መንግስቱን ይቀናቀናሉ ብለው የሚገምቷቸውን ዘገባዎች ሁሉ ለመቆጣጠር ብርቱ ጥረት የሚያደርጉ ሀገሮች መሆናቸውንም ሲፒጄ አክሎ ጠቁሟል። በዓለም ዙሪያ በዚህ እየተጠናቀቀ ባለው የአውሮፓ 2015 ዓመት ባለፉት 15 ቀናት ውስጥ በ28 ሀገሮች 199 ጋዜጠኞች ታስረው የሚገኙ ሲሆን ይህ ቁጥር ባለፈው ዓመት ተመሳሳይ ጊዜ 221 እንደነበር ሲፒጂ አስታውቋል። ቻይና ጋዜጠኞቿን በዚህ ዓመት ያሰረችው በከፊልም እየተዳከመ ባለው ምጣኔ ሀብቱ ላይ በሚያቀርቧቸው ዘገባዎች ሆደ ባሻ እየሆነች በመምጣቷ መሆኑን ቡድኑ ጠቁሟል። በሌላ በኩል ደግሞ የግብጽ ፕሬዝዳንት አብዱል ፋታህ አልሲሲ የሀገር ደህንነትን ስበብ በማድረግ ተቃውሞውን የማፈን አድራጎታቸውን ቀጥለዋል የሚለው ሲፒጄ ካይሮ በአሁኑ ጊዜ ሀያ ሶስት ጋዜጠኞችን አስራ እንደምትገኝ አስታውቋል። ሲፒጄ ለንጽጽር ባወጣው መረጃ የዛሬ ሶስት ዓመት ግብጽ ውስጥ በስራው ምክንያት የታሰረ አንድም ጋዜጠኛ አልነበረም ብሏል። የጋዜጠኞች ደህንነት ተሟጋች ቡድን በዛሬው ሪፖርቱ በፍርድ ሂደት አያያዟ ብልሹነት በዓለም አቻ የሌላት ናት ባላት ኤርትራ የወንጀል ክስ በይፋ ሳይመሰረትባቸው ወይም ችሎት ፊት ሳይቀርቡ አስራ ሰባት ጋዜጠኞች ታስረው እንደሚገኙ አመልክቷል። ኤርትራ በዚህ የአውሮፓ ዓመት በመንግስቱ ይዞታ ስር የሚገኘው የራዲዮ ባና ባልደረቦች የነበሩ ስድስት ጋዜጠኞችን በይፋ ባልተገለጸ ምክንያት ከእስር መፍታቱን ሲፒጄ ገልጿል። ኢትዮጵያ እጅግ የጠነከረ ቅድመ ምርመራ ካለባቸው ሀገሮች አንዷ መሆኗን የሚናገረው ሲፒጄ በዚህ ዓመት የዞን ዘጠኝ አባላት የሆኑ ስድስት ብሎገሮችን ብትለቅም በኢንተርኔት ላይ በመጻፍ የሚታወቀው እስክንድር ነጋ በሽብር ክስ የ18 ዓመት እስራት ተፈርዶበት አሁንም ወህኒ እንደሚገኝ አመልክቷል። ሌላው አስተያየት ጸሐፊ ተመስገን ደሳለኝም እንዲሁ የጎበኙት ሰዎች እንደሚሉት የህክምና አገልግሎት ተነፍጎት እስር ቤት ውስጥ እንደሚገኝ ሲፒጄ አክሎ በሪፖርቱ ላይ ገልጿል።